Voice of America. ኢትዮጵያ የአባይን ውሃ ለልማት ስትጠቀም የግብፅንም ሆነ የሱዳን ፍላጎት እንደምትረዳና ድርሻቸውንም እንደምታከብር ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ዶክተር አብይ አህመድ ወደ ጠቅላይ ሚኒስትር ነቱ ስልጣን ከመጡ ለመጀመሪያ ጊዜ ወደ ግብፅ ተጉዘው በዚያ የሥራ ጉብኝት አድርገዋል። በአባይ ወንዝ ላይ የሚገነባውን ህዳሴ ግድብ አስመልክቶ ከግብፅ ጋር ያለው ልዩነት ከጠቅላይ ሚኒስትሩ ዋነኛ ፈተናዎች አንዱ እንደሚሆን ሲነገር ቆይቷል። ጠቅላይ ሚኒስትር አብይ ዛሬ አዲስ አበባ የደረሱትን ከግብፅ እስር ቤቶች ያስለቀቋቸውን ሰላሳ ሁለት ኢትዮጵያውያን ይዘው የገቡት ራሳቸው በበረሩበት አውሮፕላን አሳፍረው ነው። እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል። ከዋነኛ የውጭ ጉዳይ ፈተናዎቻቸው አንዷ እንደምትሆን በተገመተችው ግብፅ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ ጉብኝት ያደረጉት በኢትዮጵያና በግብጽ መካከል ያለው ግንኙነት በጥርጣሬ የተሞላ በልዩነት የታጀበ ሆኖ ቆይቷል። በተለይ በአባይ ወንዝ ላይ የሚሰራውና በአፍሪካ ትልቁ እንደሚሆን የሚገመተው የታላቁ የህዳሴ ግድብ ግንባታ ከተጀመረ ወዲህ ይህ ልዩነት ይበልጥ አደባባይ ወጥቷል። የተጠራቀሙ ጥርጣሬዎች የዓመታት ድምርክሎች ለሁሉም ግልጽ ሆነዋል። ዶክተር አብይ ወደ ጠቅላይ ሚኒስትርነት የመጡትም እነዚህ ጥርጣሬዎች ባልተወገዱበት ልዩነቶችን ባልጠበቡበት ወቅት ነው። ጠቅላይ ሚኒስትሩ ከፕሬዚዳንት አብዱልፈታህ ኤልሲሲ ጋር በጋራ በሰጡት መግለጫ ካተኮሩባቸው ነገሮች አንዱም ፍላጎታችሁን፣ ጥቅሞቻችሁን እንረዳለን እናከብራለን የሚል ነው። አባይን ስንጠቀምም እናንተን የመጉዳት ፍላጎት የለንም ሲሉ ማረጋገጫ ሰጥተዋል። የአባይን ወንዝ መጠቀምና ማልማት እንደምንችል እንደሚገባንም ብናምንም የአባይን ወንዝ በመጠቀም ኢትዮጵያን ስናለማ ግብፅን ወይም ሱዳንን መጉዳት አለብን የሚል ግን እምነት በፍጹም የለንም። በዚህ የግብፅ ሕዝብ በመንግስቴና በኢትዮጵያ ሕዝብ ላይ ሙሉ እምነት እንዲኖረው ለማረጋገጥ እፈልጋለሁ። እስከዛሬ በነበረው ግንኙነት ብዙ ፈሪ ፖለቲከኞች እና የሚዲያ ሰዎች ጥላቻን፣ አለመግባባትን በመናገር እንደ ስራ በመውሰድ መቆየት ችለዋል። አሁን የእኔና የወንድሜ ሲሲ ውሳኔ ግን ያ የፈሪ አካሄድ ለአጠቃላይ ለአፍሪካ ለሚድል ኢስት ያልጠቀመና የማይጠቅም በመሆኑ ከእንግዲህ በኋላ የሚኖረው ግንኙነት አንዱ አንዱን የሚያግዝበት ዊን ዊን ሲትዌሽን የሚኖርበት አንዳችን ለአንዳችን አጋዥ እንጂ ምቀኛ የማንሆንበት መንገድ የሚሻል መሆኑን ተግባብተናል። ግብጽ በአባይ ወንዝ ላይ የሚካሄደውን የህዳሴ ግድብ ግንባታ አስመልክቶ ያላት ቅሬታ የተሰማው ገና ከጀምሩ ነው። ቅሬታው ባይቋረጥም ግንባታውም ግን አልተቋረጠም። የሁለቱ ሀገራት መሪዎች ግንኙነት መቀጠል ደግሞ ሚኒስትሮቻቸውና ባለሙያዎች ለመፍትሄው እንዲሰሩ መንገድ ከፍቷል። በቅርቡ እንኳን ሱዳንን ጨምሮ ከሶስቱ ሀገራት በኩል የተውጣጡ አስራ አምስት ባለሙያዎች የህዳሴውን ግድብ አሞላል እንዲያጠኑ የውጭ ጉዳይና የውሃ ሀብት ሚኒስትሮቻቸው ተስማምተዋል። በተለይ በግድቡ ምክንያት የውሃ ድርሻ የቀንሳል ብላ የሰጋችው ግብጽ እንዲህ አይነቱን ጥናት ትፈልጋለች። ጠቅላይ ሚኒስትር ዶክተር አብይ አህመድን የግብጽን ድርሻ የሚጎዳ አካሄድ እንደማይኖር ለአገሪቱ ህዝብ ተናግረዋል። የግብጽ ህዝብ በዚህ አጋጣሚ እንዲገነዘበው የምፈልገው የዘንድሮ ራመዳን ሌሌቱ ጸሎት ወደ ግብጽ መተን ወንድምነታችንን፣ ፍቅራችንን፣ አንድነታችንን መግለጽ እንዳለብን በዱዓ ያገኘ ነው ስለሆነ የመጣ ነው። በፍጹም የፍቅር ስሜት መሆኑ አውቃችሁ በኢትዮጵያ መንግስትና ሕዝብ ምንም ስጋት ሳይኖራችሁ አባይ ለሁለቱም ሕዝቦች የተሰጠ በረከት ስለሆነ የኛ ስራ የእኛን ድርሻ መጠቀምና የእናንተን ድርሻ በተገቢው ወደ እናንተ መላክ ብቻ ሳይሆን መድረሱን ማረጋገጥ ጭምርም እንደሆነ አውቃችሁ በእኛ በኩል ስጋት እንዳይገባችሁ በግብጽና በኢትዮጵያ ያሉ የመገናኛ ብዙሃንም ከማራራቅ ይልቅ በሚያቀራርቡ ጉዳዮች ላይ እንዲያተኩሩ ጠቅላይ ሚኒስትሩ አሳስበዋል። በአባይ ወንዝ ላይ ከሚካሄደው የህዳሴ ግድብ ግንባታ አንጻር ግብጽን የሚያሳስባት ቀዳሚ ጉዳይ የአሞላሉ ሁኔታ ነው። የጣናን ሐይቅ ሁለት እጥፍ ውሃ እንደሚይዝ የሚጠበቀውን የዚህን ግድብ አሞላል የተመለከተው ጥናትም ነው ሱዳንን ጨምሮ ከሶስቱ አገራት በኩል በተውጣጡ አስራ አምስት ባለሙያዎች እየተጠና የሚገኘው ከሁለት ወራት በኋላም ውጤቱ ይፋ እንደሚሆን ይጠበቃል። አሞላሉን በተመለከተ የተቀመጠ ፕሮግራም እንዳላት የምትገልጸው ኢትዮጵያ በትክክል በስንት ዓመት እንደሚሞላ ይፋ አላደረገችም። ቢአርኤል በተባለ የፈረንሳይ ኩባንያና በተባባሪው የሚካሄደው የተጽዕኖ ጥናትም ከዚህ ሁሉ ጎን ለጎን ቀጥሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የግብፅ ጉብኝታቸውን አጠናቀው ዛሬ አዲስ አበባ ሲገቡ ከሚኒስትሮቻቸው ከረዳቶቻቸው ጋር ብቻ አልነበሩም። በስደት በሄዱበት ግብፅ በእስር ላይ የቆዩ ሰላሳ ሁለት ኢትዮጵያውያንም አብረዋቸው ነበሩ። ጠቅላይ ሚኒስትሩ ፕሬዚዳንት አብዱልፈታህ ኤልሲሲን በማግባባት ታሳሪዎቹ እንዲፈቱ አድርገዋል። ያ ብቻ ግን አይደለም። ወደ አገራቸው የሚመለሱት እኔ በምጓዝበት አውሮፕላን ነው ብለው እነሆ ይዘዋቸው ተመለሱ። እድሜያቸውን ያርዝመው ብላለች። ከእስር ከተመለሱት አንዷ ለኢትዮጵያ ቴሌቪዥን በሰጠችው አስተያየት እንደገና የተወለድኩ ነው የምመስለው፣ እግዚአብሔር ያክብረው እድሜውን ያርዝምልን፣ በጣም ደስ ብሎኝ። ታሳሪዎቹ ወደ አገራቸው የተመለሱበት ሁኔታ የተለመደ አይደለም ያሉት ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ናቸው። ሰላሳ ሁለት የሚሆኑ ወጣቶች፣ በተለይ ሴቶች፣ አንዳንዶቹ እንደምትመለከቱ ህፃናትን የያዙ ጭምር በግብጽ በተለያዩ እስር ቤት ውስጥ ታስረው የነበሩ ሁሉም እንዲፈቱ ባቀረቡ ጥያቄ ሁሉም ተፈተው እንደውም ከኔ ጋር መሄድ አለባቸው ብለው ጠቅላይ ሚኒስትሩ በኢትዮጵያ ታሪክ ተደርጎ የማይታወቅ ልብ በሚነካ ሁኔታ ያው ሁሉንም በዛሬው እለት ከራሳቸው ጋር በአውሮፕላን ይዘው እየተመለሱ ይገኛሉ ማለት ነው። ስለዚህ ይህ እጅግ ታሪካዊ የሆነ ስኬታማ የሆነ ጉብኝት እንደነበር ነው ከዚህ መረዳት የምችለው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ግብጽ ያመሩት በዩጋንዳ ያደረጉትን ጉብኝት አጠናቀው ነው። ወደ ስልጣን በመጡ በጥቂት ወራት ውስጥ በተለይ ከእርቅና ከሰላም አንጻር በርካታ ስራዎችን እንዳከናወኑ እየተነገረላቸው የሚገኘው ጠቅላይ ሚኒስትሩ የመጀመሪያ ሜዳ ላይ የተሸለሙትም በዚሁ በዩጋንዳ ጉብኝታቸው ወቅት ነው። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ናቸው ከፍተኛውን ሜዳሊያ ለኢትዮጵያው ጠቅላይ ሚኒስትር ያበረከቱት። ሜዳሊያው የተበረከተላቸውም በኢትዮጵያ ሰላምና መረጋጋት እንዲሰፍን ለማስቻል ለተከተሉት አስታራቂ አመራርና ለኤርትራ ባቀረቡት የሰላም ጥሪ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ